ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ጀመረ። በኢትዮጵያ ሰዎችን አስገድዶ የመሰወር ሁኔታ አሳሳቢ ሆኖ መቀጠሉን

የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። አሁን ደግሞ ከቅዳሜ ጀምሮ እስካሁን ዋሳ ድረስ ህጉ ክፍት ነው።

ሙዚክ ነበረ አሁን ድረስ በቃ በተለያየ ስልክ ስንደውል ያው ቤተሰቦቹ በሌም ስንጨቀጭቅ በመከራ ጨምጥቀንጨጥቀን ስነሱ ያነሱ ደግሞ አሁንም ተስፋ አልቆረጣችሁም ይሉ ነው። ቤተሰብ በተለይ ለከፍተኛ ስነ ልቦና ጫና ይጋለጣል። በተለይ ልጆች ያሏቸው ሲሆኑ በጣም ከፍተኛ የሆነ የቤተሰብ ቀውስ ይፈጠራል ማለት ነው። በቅድሚያ የሰማችሁት እስካሁን ያሉበት ከማይታወቁ ግለሰቦች መካከል የአንዱ ባለቤት

የሰጡትን አስተያየት ነው። ለጥቆ ደግሞ የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዲሬክተር ሰላማዊት ግርማይን አስተያየት ነው የሰማችሁት። ሙሉ ዘገባው በአብይ ርዕስ ይቀርባል። በተጨማሪም ሌሎች የአገር ውስጥና የውጭ አገር ዘገባዎችን ይዘን ቀርበናል። ረቡዕ ጥቅምት 13 2017 ዓ ም ክብራትና ክብራን እንደምናመሻችሁ ሳስተናግዳቸው የማመሻው እንድወልደነኝ ለዓለም ዜናው ደረጀ ደስታ በስቱዲዮ ይገኛል።

ስርጭቱን ከስቱዲዮ የሚቆጣጠርልን ንጉሱ ታምሬ ነው። የምሽቱ ዋና አዘጋጅ ጽዮን ግርማ። እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድትቆዩ ጋብዛለሁ። አሁን በቅድሚያ ወደ ዓለም ዜናው። በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማቸዋለሁ።

የሶማሊያ መንግስት በሚቀጥለው አመት መጀመሪያ ላይ በሶማሊያ ስራ እንዲጀመር ለታቀደው የአፍሪካ ሕብረት የማረጋጋት ተልዕኮ ወይም አውሶም ወታደር የሚያዋጡ አገሮችን እንደሚመርጥ አረጋገጠ። የሶማሊያ ውጭ ጉዳይ ሚኒስትር ዛሬ ረቡዕ ባወጣው መግለጫ ሶማሊያ የተልዕኮውን አቅጣጫ ትኩረቱን በግልጽ ለሉዓላዊነት ላይ ባደረገ መንገድ ትመራለች ብሏል።

ከሶማሊያ ሰሜናዊ ክልል ጋር የተደረገውን ስምምነት ጨምሮ የኢትዮጵያ የቅርብ ጊዜ የተናጠል እርምጃዎችን ሉዓላዊነታችንን የሚጥስና ለሰላም ማስከበር አስፈላጊ የሆነውን አመኔታ የሚሸረሽር ነው ሲል መግለጫው ገልጸዋል። መግለጫው የወጣው ፕሬዚደንት ሀሰን ሼህ ማህሙድ ሶማሊያ ውስጥ ጦር ባላቸው አራት ሀገራት ማለትም ኬንያ፣ ኡጋንዳ፣ ብሩንዲና ጅቡቲ ያደረጉትን ጉብኝት ካጠናቀቁ በኋላ ነው።

መሀሙድ በሶማሊያ ውስጥ በሺዎች የሚቆጠሩ ወታደሮች ቢኖራትም ኢትዮጵያን አልጎበኙም። የኢትዮጵያ የውጭ ጉዳይ ሚኒስትር አስተያየቱን እንዲሰጥ ከቪኦኤ ለቀረበለት ጥያቄ ወዲያውኑ ምላሽ አልሰጠም። ኢትዮጵያ በተልኮ የሚሰማራው ጦር ወይም አውሶም አካል ሆና ለመሳተፍ ፍቃደኛ መሆኗን አመላክታለች።

የኢትዮጵያ አዲሱን ተልእኮ የማዘጋጀት ኃላፊነት የተጣለባቸው አካላት የቀጠናውን አገራትና ሰራዊት ያዋጡ አገራትን ተገቢ ስጋት ከግምት ማስገባት አለባቸው በማለት አሳስባለች።

ሽግግሩ እየተዘጋጀ ባለበት በዚህ ወቅት ክልሉ ወደማይታወቅ አደጋ እየገባ ነው ስትልም ኢትዮጵያ ያላትን ስጋት ገልጻለች። ኢትዮጵያ የጥላቻ መግለጫዎችና የኢትዮጵያ መከላከያ ሰራዊት የከፈለውን መስዋዕትነት ችላ መባሉን በዝምታ እንድታልፈው እየተጠበቀ ነው ስትልም ኢትዮጵያ በመግለጫዋ አክላለች። የሩሲያ

ፕሬዚደንት ቭላዲሚር ፑቲን የቻይናው ሺጂፒንግ የህንዱ ናሬንድራ ሞዲ እና ሌሎች የዓለም መሪዎችን በብሪክስ የታዳጊ ሀገራት ኢኮኖሚ ጉባኤ ላይ እያስተናግዱ ነው 36 ሀገራት ተካፋይ በሆኑበት በካዛን ከተማ ለሶስት ቀናት የሚካሄደው ስብሰባ ሩሲያ በዩክሬን ባደረገችው ወረራ ምክንያት እንድትነጠል በአሜሪካ የሚመራው ጥረት አለመሳካቱን ያሳያል ሲል አሶሲየትድ ፕሬስ ዘግቧል።

ሩሲያ በከፊል የምዕራባውያንን ተጽዕኖ ለመቋቋም የምትጥርበትን ስብሰባ ክሬምሊን በሩሲያ የተካሄደው ትልቁ የውጭ ጉዳይ ፖሊሲ ጉባኤ ነው ብሎታል። መጀመሪያ ላይ ብራዚልን፣ ሩሲያን፣ ህንድን፣ ቻይናንና ደቡብ አፍሪካን ያቀፈው የብሪክስ ጥምረት አሁን ተስፋፍቶ ኢራንን፣ ግብፅን፣ ኢትዮጵያን፣ የተባበሩት አረብ ኤምሬትስንና ሳውዲ አረቢያን አቅፈዋል።

ቱርክ፣ አዘርባጃንና ማሌዥያ አባል ለመሆን በይፋ ሲያመለክቱ ሌሎችን ብሪክስን ለመቀላቀል ፍላጎት አሳይተዋል። ፑቲን ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጋር እንደሚገናኙ ይጠበቃል። ጉተሬሽ የዩክሬን ጦርነት ከጀመረበት ጊዜ አንስቶ ይህ በሩሲያ ያደረጉት የመጀመሪያው ጉብኝታቸው ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እስራኤል የሐማሱን መሪ የህያ ሲንዋርን መግደሏን አሁንም ጋዛ ውስጥ በታጣቂ ቡድን እጅ ያሉትን ቀሪዎቹን ታጋቾች የሚያስለቅቅ ስምምነት ላይ ለመድረስ እውነተኛ እድል ማምጣቱን ተናገሩ። ብሊንከን ይህን የተናገሩት ዛሬ ረቡዕ ከቴል አቪቭ ወደ ሳውዲ አረቢያ ከመብረራቸው በፊት ለጋዜጠኞች በሰጡት መግለጫ ነው። ጦርነቱ ሐማስ ከጋዛ የሚያስ ጦርነቱ ሐማስን ከጋዛ በሚያስወጣና የእስራኤል ወታደሮችም እዚያው

እንዳይቆዩ በሚያደርግ መንገድ መጠናቀቅ እንዳለበት ብሊንከን አሳስበዋል። ከጦርነቱ በኋላ ለጋዛ የሚኖረው እቅድ አስተዳደር፣ ደህንነት፣ መልሶ ግንባታ እንዲሁም ዓለም አቀፍ ማህበረሰብ ፍልስጤማውያንን ለመርዳት ማድረግ የሚችለውን ጨምሮ በሚቀጥሉት ቀናት ከአረብ አገሮች ጋር የሚወያዩበት ርዕስ እንደሚሆን ብሊንከን ተናግረዋል። ብሊንከን ነገ ሐሙስ ወደ ካታር ይሄዱና አርብ በለንደን ከአረብ አገራት አቻዎቻቸው ጋር እንደሚገናኙ የአሜሪካ የውጭ ጉዳይ ሚኒስትር አስታውቋል።

መከላከያ ሚኒስትሩ የሰሜን ኮሪያ ወታደሮች ሩሲያ ውስጥ መኖራቸውን የሚያሳይ ማስረጃ አለ አሉ። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስትን የሰሜን ኮሪያ ወታደሮች ሩሲያ ውስጥ መኖራቸውን የሚያሳይ ማስረጃ አለ ሲሉ ተናገሩ። ሚኒስትሩ ትላንት ረቡዕ ዛሬ ረቡዕ ለጋዜጠኞች እንደተናገሩት ቀሪው ነገር እዚያ ምን እንደሚሰሩ ማየቱ ነው ብለዋል።

የኦስተን አስተያየት የተሰማው የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሁለት የሰሜን ኮሪያ ወታደራዊ ክፍሎች ሩሲያ ውስጥ ለዩክሬን ጦርነት ሊውል የሚችል ስልጠና እየወሰዱ መሆኑን መንግስታቸው መረጃ እንዳለው ከተናገሩ አንድ ቀን በኋላ ነው።

ኦስትን በሩሲያና በሰሜን ኮሪያ መካከል ያለውን የተጠናከረ ግንኙነት በመጥቀስ ሰሜን ኮሪያ ለሩሲያ የጦር መሳሪያ እንደሰጠች ጠቁመዋል። ዘለንስኪ ሰሜን ኮሪያ በአውሮፓ ጦርነት ውስጥ ጣልቃ ከገባች፣ በዚህ አገዛዝ ላይ ያለው ጫና በእርግጠኝነት በቂ አይደለም በማለት ዩክሬን ከዓለም ጠንካራና ተጨባጭ ምላሽ እንደምትጠብቅ ተናግረዋል። በመጨረሻም

ቀጣዩዋ የአውሮፓ ህብረት የውጭ ጉዳይ ኃላፊ ስለ ሩሲያና ቻይና አስጠነቀቁ። ቀጣዩዋ የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካጃ ካላስ ሩሲያና በከፊልም ቻይና የአህጉሪቱን ነጻ ማህበረሰቦች መጠቀሚያ ማድረጋቸውን በመግለጽ ደህንነትን ማጠናከር ቀዳሚ ተግባር መሆን እንደሚገባውና መዘጋጀት እንደሚያስፈልግ የአውሮፓን ምክር ቤት አባላት አስጠንቅቀዋል። የቀድሞ የኢስቶኒያ ጠቅላይ ሚኒስትር ካላስ

ትላንት ማክሰኞ በታተመውና ለአውሮፓ ፓርላማ አባላት በሰጡት የጽሁፍ ምላሽ የአውሮፓ የደህንነት ሩሲያን የተስፋፊነት ህልም መቼም የሚሞት አይደለም ብለዋል። ባለፈው ሰኔ በአውሮፓ መሪዎች የህብረቱ አዲስ የውጭ ጉዳይ ከፍተኛ ሆነው እንዲያገለግሉ የተሰየሙት ካላስ የወቅቱን የህብረቱን የውጭ ጉዳይ ኃላፊ ጆሴፍ ቦሬልን ይተካሉ። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን እንግዶ ወልዴ ይጠብቃቸዋል።

ደረጃ የደስታን ለዓለም ዘገባዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሻውን ጊዜ ወደ ነኝ። ከስቱዲዮ ስርጭቱን የሚቆጣጠርልን ንጉሱ ታምሬ ነው። የዌብና ማህበራዊ ድረገጽ አሰናያችን አበባየው ገበያው፣ የምሽቱ ዋና አዘጋጅ ጽዮን ግርማ። የምሽቱ አብይ ርዕስ ዘገባችን እስከሚደርሰን ከወደ ኬንያ ወዳገኘ ነው ዘገባ እንሄዳለን።

በኬንያ በሀገሪቱ የህግ መወሰኛ ምክር ቤት በተለያዩ ወንጀሎች ጥፋተኛ የተባሉት ምክትል ፕሬዚዳንት ሪጋቲ ጋቻጉዋ የደህንነት ጠባቂዎቻቸው በመነሳታቸው ለራሳቸውም ሆነ ለቤተሰባቸው ህይወት እንደሚሰጉ አስታውቀዋል። ችግር የሚደርስባቸው ከሆነም ፕሬዚዳንት ዊሊያም ሩቶ ተጠያቂ እንደሚሆኑ ተናግረዋል። ጁማ መጃንጋ ከናይሮቢ የላከው ዘገባ ነው እንደሚከተለው ተሰናድተዋል።

ህክምና ይከታተሉበት ከነበረ እና ከናይሮቢ ወጣ ብሎ ከሚገኝ ሆስፒታል ደጃፍ ላይ በባለቤታቸው እና በልጆቻቸው ታጅበው በሰጡት ጋዜጣዊ መግለጫ በሀገሪቱ የህግ መወሰኛ ምክር ቤት በተለያዩ ወንጀሎች ጥፋተኛ የተባሉት ምክትል ፕሬዚደንት ሪጋቲ ጋቻጉዋ የደህንነት ጠባቂ ቡድናቸው እንደተነሳ አስታውቀዋል። ዘራሳይጎ ሆም

ዛሬ ወደ ቤቴ ሲሄድ የደህንነት ጥበቃ እንደሌለኝ የኬንያ ህዝብ እንዲያውቅ ፈልጋለው። በእኔም ሆነ በቤተሰቤ ላይ አንድ ነገር ቢደርስ ፕሬዚዳንት ዊሊያም ሩቶ ተጠያቂ ናቸው። የኬንያ ፖሊስ ቃል አቀባይ ለቪኦኤ እንዳስታወቁት የጋቻጉዋ ጥበቃ ኃይል ተነስቷል መባሉን ፖሊስ በመመርመር ላይ ነው። ጋቻጉዋ ለመርማሪዎችም ቃላቸውን እንዲሰጡ እንደተጋበዙም ቃል አቀባዩ ተናግረዋል። ጋቻጉዋ ከሥልጣናቸው ለመነሳታቸው ፕሬዚዳንት ዊሊያም ሩቶን ተጠያቂ አድርገዋል።

I am shocked by how vicious a man I helped to be president, a man that I believed in. ፕሬዚዳንት እንዲሆን የረዳሁት እርሱም በመደገፌም ችግር የደረሰብኝ የምተማመንበት ሰው እንዴት እንዲህ በእኔ ላይ ጨካኝ ይሆናል? በምክትል ፕሬዚዳንቱ ላይ የቀረበውን ክስና የጥፋተኝነት ውሳኔ በተመለከተ ዊልያም ሩቶ እስካሁን አስተያየት አልሰጡም።

ጋቻጓ ከፍርድ ቤት ባገኙት የእግድ ትዕዛዝ መሠረት የሕግ መወሰኛ ምክር ቤቱ ውሳኔ እስከ ነገ ሐሙስ ድረስ ተፈጻሚ አይሆንም። የሕገ መንግሥት ጉዳዮች ባለሙያው ቻርለስ ካንጃማ እንደሚሉት በፍርድ ቤቱ ትዕዛዝ መሠረት ጋቻጎዋ አሁንም የአገሪቱ ምክትል ፕሬዚዳንት ናቸው። ጋቻጎዋ ሂደቱን በሙሉ የሚያስቆም ትዕዛዝ ከፍርድ ቤት በማግኘታቸው

ወደ ምክትል ፕሬዝዳንትነት ሥልጣናቸው ተመልሰዋል የሚል ድምዳሜ ነው ያለኝ። በኬንያ ህግ መሠረት ምክትል ፕሬዚዳንቱ በፕሬዚዳንቱ የሚሸሙ ሲሆን ለአምስት ዓመታት በሥልጣን ላይ ይቆያሉ። ሕገ መንግሥቱን መጣስ፣ የዓለም አቀፍም ሆነ የሀገር ውስጥ ህግን መጣስ፣ እንዲሁም ሌሎችን ጥፋቶችን መፈጸም ምክትል ፕሬዚዳንቱን በፓርላማውና በህግ መወሰኛው ሸንጎ ተጠያቂ ሊያደርጋቸውና የጥፋተኝነት ውሳኔ ሊተላለፍባቸው ይችላል።

በእንዲህ አይነት ሂደት ውስጥ የኬንያ ፍርድ ቤቶች ጣልቃ ሲገቡ የመጀመሪያ ጊዜ አይደለም። ከአራት ዓመታት በፊት የኤምቡ ግዛት አገረገዥ የሆኑት ማርቲን ዋምቦራ በሸንጎ ጥፋተኛ ከተባሉ በኋላ ፍርድ ቤት ወደ ሥልጣናቸው መልሷቸዋል። ከሁለት ወራት በፊትም በሜሮ ግዛት አገረገዥ በሆኑት ካዋሪ ማንጓዛ ላይ በሸንጎ የተሰጠውን የጥፋተኝነት ውሳኔ ከፍተኛው ፍርድ ቤት ሽሯል።

በእንደ አውሮፓን አቆጣጠር 2017 የተደረገውን ፕሬዚዳንት የምርጫ ውጤት እንዲሁ ፍርድ ቤት ሽሮ አዲስ ምርጫ እንዲደረግ መወሰኑ ይታወሳል። ከአሜሪካ ድምፅ ስርጭታችን እንደቀጠለ ነው። የምሽቱ አብይ ርዕስ ዘገባ አሁን ደርሶናል። በኢትዮጵያ ሰዎችን አስገድዶ የመሰወር ሁኔታ አሳሳቢ ሆኖ መቀጠሉን

የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። በአዲስ አበባ በመንግስት የጸጥታ ኃይሎች ተወስደው ያሉበት ሳይታወቅ መደበኛ ባልሆነ ቦታ እንዲቆዩ ተደርገዋል የተባሉ ሰዎችን በተመለከተ ዛሬ ሪፖርት ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው አንድ ዓመት ጊዜ ውስጥ አምሳ ሁለት ሰዎችን የተመለከቱ አቤቱታዎችን መመርምሩን አስታውቋል። ከእነዚህ ውስጥ አርባ አራት ሰዎች ከአንድ እስከ ዘጠኝ ወር ድረስ በተለያዩ መደበኛ ባልሆኑ ቦታዎች ከቆዩ በኋላ

መለቀቃቸውን አመልክተዋል። እስካሁን ያሉበት ከማይታወቁ ግለሰቦች መካከል የአንዱ ባለቤት ለአሜሪካ ድምፅ በሰጠችው አስተያየት ከተያያዘበት ጊዜ ጀምሮ ለስድስት ወራት ባለቤቷን ለማፈላለግ ብትሞክርም ያለበትን ማወቅ እንዳልቻለች ተናግራለች። ከሁለት ልጆቿ ጋር ለችግር መጋለጧ በመጋለጧ ቤተሰቦቿን ተጠግታ መኖር መጀመሯንም ገልጻለች። በአስገዳጅ ሁኔታ ተይዘው ያሉበት ሳይታወቅ ቆይተው

ከተለቀቁት ሰዎች መካከል ገንዘብ ከፍለው የተለቀቁ ስለመኖራቸው የተናገሩት የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ሪጅን ዲሬክተር ሰላማዊት ግርማይ ችግሩ አሳሳቢ በመሆኑ መንግስት ተገቢውን ትኩረት እንዲሰጠው ጠይቀዋል። ኬኔዲ አባተ ዝርዝሩን ያሰማናል። በኢትዮጵያ የተለያዩ አካባቢዎች በተለይም በአዲስ አበባ ከተማ እንዲሁም በአማራና በኦሮሚያ ክልሎች ሰዎችን አስገድዶ የመሰወር ሁኔታና

ያሉበት ሳይገለጽ በተራዘመ እስር ሁኔታ ውስጥ የማቆየት ድርጊት አሳሳቢ ሆኖ መቀጠሉን በተደጋጋሚ የገለጸው ተጠሪነቱ ለሕዝብ ተወካዮች ምክር ቤት የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው አንድ አመት ጊዜ ውስጥ በአዲስ አበባ ያደረገውን የምርመራ ሪፖርት ይፋ አድርጓል። ኮሚሽኑ ዛሬ ረቡዕ ጥቅምት 13 ቀን ባወጣው ሪፖርት በተለይም ከሐምሌ ወር 2015 ዓ ም ጀምሮ በመንግስት የጸጥታ ኃይሎች ተወስደው ያሉበት ቦታ ሳይታወቅ የቆዩ መሆናቸው የተገለጸ ከ52

በላይ የሆኑ ሰዎችን የተመለከቱ አቤቱታዎችን መመርመሩን አስታውቋል። ከነዚህ መካከል ይህ ሪፖርት እስከወጣበት ቀን ድረስ 44 ሰዎች ከአንድ ወር እስከ ዘጠኝ ወር በተለያዩ መደበኛ ባልሆኑ ቦታዎች ከቆዩ በኋላ መለቀቃቸውን ስለማረጋገጡም ኮሚሽኑ አስታውቋል። አሁንም ያሉበት ሳይታወቅ የአስገድዶ መሰወር ሁኔታ ውስጥ ከሚገኙት መካከል መንበረ ቸኮል የተባሉ የግንባታ ባለሙያ መሆናቸው የተገለጸ ግለሰብ ይገኛሉ። የሰባትና የአራት ዓመት ዕድሜ ያላቸው ሁለት ህጻናት ልጆች

አባት የሆኑት ግለሰቡ ግንቦት 9 ቀን 2016 ዓ ም በአዲስ አበባ ከተማ ልዩ ስሙ ሰፈራ ተብሎ ከሚጠራው አካባቢ በጸጥታ አካላት ከተወሰዱ በኋላ እስካሁን ያሉበት ቦታና ሁኔታ እንደማይታወቅ የኢሰመኮ ሪፖርት አመልክቷል። ባለቤታቸው አብዮት ወልደ ማርያምም ይህንኑ አረጋግጠውልናል። ከስራ መጥቶ ከጓደኞቹ ጋር ፑል ቤት ያለን እናት ፈለጋለን። ሁለት ሲቪልና አንዴ መከላከያ

የለበሱት ያው በቃ ብዙ ሄዱ። የትም የትም ወደ ስልኩን ሲሞከር ስልኩን አይሰራም እስከ አሁን አባት ድረስ ያገኘነው መረጃና ያገኘነው ነገር የለ እና ወዲያው ለጋር ቁጣቢያ አመልክተን ነበረ። ከዚያም እነሱ አሉ አሉ ለቴክሲ ላኩ፣ ኬቲ ደግሞ አቅማችን በላይ ነው ብለ እዚህ ሶስተኛ እና ሶስተኛ ነው የምንለው አሁን መካከላዊ ነው የሚባለው ያው ምንም ያገኘነው ነገር የለም።

አሁን ደግሞ ከቅዳሜ ጀምሮ እስካሁን አሳድረ ስልኩ ክፍት ነው ዝግ ነበረ እስካሁን ድረስ፣ በቃ በተለያየ ስልክ ስንደውል ያው ቤተሰቦቹ ብሉን ስንጨቀጭቅ በመከራ ጨብጠን ጥቅጠን ስነሲያነሱ ደግሞ አሁንም ተስፋ አልቆረጣችሁ ነው ይሉ ነው

ሁላ ማለት እንደተፈለገ አናቀም። የቤተሰቡ አስተዳዳሪ ባለቤታቸው እንደነበረ የገለጹት ወይዘሮ አብዮት በአሁኑ ወቅት ለችግር በመጋለጣቸው ከነ ልጆቻቸው ቤተሰብ ጋር ተጠግተው እንደሚኖሩም ተናግረዋል። ተዳደረው በስ ነው ለምን መተዳደር የሚለኝም አሁን ያው አልኩ አልኩ አልኩ

አቅም የበላይ ሲሆን ቤተሰብ ጋር ቅደኝነት ነጻ ልጆቹን እንጂ ምን ማድረጋችን ያሁን ክራይ ቤት ነው። ቤቴ ሰርቶብኛል የዛሬ ሁለት ዓመት ቤቴ ሰርቶ ተከራይተን አብረን ነበር ሰፈራ ምንኖር ደ አሁን በጠቃ አቅም የበላይ ሲሆን ከመስከረም ጀምሮ ልጆቹን ትምህርታቸው እንዳይስተጓጎል ትራንስፖርትም ተመላልሽ ማቀመር አልችልም። አንድ ቤተሰብ ጋር መጥቼ

በተለያየ መደበኛ ባልሆኑ ቦታዎች ወይንም ያሉበት ሳይታወቅ በተራዘመ እስር ሁኔታ ቆይተው የተለቀቁ ካላቸው ሰዎች መካከል የተወሰኑት ስለ ቆይታቸው የሰጡትን አስተያየትና የደረሰባቸውን የሰብአዊ መብቶች ጥሰቶችም ኮሚሽኑ በሪፖርቱ አካቷል። ተጎጂዎቹ በአብዛኛው ሰሌዳ በሌላቸው ተሽከርካሪዎች እና በታጠቁ ሲቪል ወይንም የደንብ ልብስ በለበሱ የጸጥታ አካላት ተገቢውን የሕግ ስነስርዓት ባልተከተለ ሁኔታ

ዳጅ የተያዙ መሆናቸውን እና በእስር የቆዩበትን ቦታ የማያውቁ በቂ ምግብና ውሃ የማይቀርብላቸው የነበሩ እንዲሁም ለየብቻቸው ተለይተው ተይዘው የቆዩ መሆናቸውን ስለማስረዳታቸው ተጠቅሷል። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ዴርጅን ዳይሬክተር ሰላማዊት ግርማይ ስለ ምርመራው ግኝት አብራርተዋል። ከተለቀቁም በኋላ ሆነ በዛው ሁኔታ ውስጥ እያሉ ለቤተሰብ በተለይ ለከፍተኛ ሥነልቦና ጫና ይጋለጣል በተለይ ልጆች ያሏቸው ሲሆኑ

በጣም ከፍተኛ የሆነ የቤተሰብ ቀውስ ይፈጠራል ማለት ነው። ስለዚህ ከተለቀቁም በኋላ ደግሞ ከሁሉም ተደጋጋሚ ለኛ የሚቀርቡ ቅሬታዎች ምንድናቸው? የቤተሰብ እንዲጎበኛቸው ተፈቅዶ እንደማያውቅ እንደዚሁም ደግሞ ተገቢ የሆነ የምግብም ሆነ የንጽህና አጠባበቅ አቅርቦት ያለበት ቦታዎች እንዳልሆኑ፣ አያያዛቸውም ደግሞ በጣም ከባድ ለሆነ የጤና እክል ሲያጋልጣቸው የቆየ መሆኑን እና

በዛም የተነሳ ለተለያየ የስነ ልቦና ቀውስ በመሄዳቸው አብዛኞቹ በተለይ ከተለቀቁ በኋላ ከቤተሰቦች የሚደርሰን መረጃ ወደ ጸበል፣ እንደዚሁም የማረጋጋት ሂደቶች ውስጥ እንደሚሄዱ ማለት ነው።

ተይዘው የቆዩበትን ሁኔታ በተመለከተ ለኮሚሽኑ ገለጻ አደረጉ ከተባሉ ግለሰቦች መካከል ከነሐሴ 27 ቀን 2015 ዓ.ም ጀምሮ ከሰባት ወራት ቆይታ በኋላ የተለቀቁት አቶ መቼም ጌታ አንዱ አለም ለሰባት ወራት አካባቢ ተይዤ ስቆይ በቦታው በአጠቃላይ ወደ ስልሳ የሚጠጉ ሰዎች ተይዘው እንደነበር ተመልክቻለሁ። ለአንድ ወር ከ20 ቀናት ለብቻ የተለይቼ ታስሬ የነበረ ሲሆን መረጃ አውጣ በሚል ድብደባ ተፈጽሞብኛል ማለታቸው ተጠቅሷል። በተጨማሪም መረጃ ያላቸው ተ

ተብለው የሚጠረጠሩ ሰዎች በቅጥር ግቢ ውስጥ በሚገኝ ህንፃ ምድር ቤት ውስጥ ይታሰሩ እንደነበር መመልከታቸውን ስለመናገራቸውም እንዲሁ ተሰውረው በነበሩበት ጊዜ ድብደባ የተፈጸመባቸው ሌሎችም መኖራቸውን የኢሰመኮ ሪፖርት ያመለክታል። ድርጊቱ እጅግ አሳሳቢ ነው የሚሉት የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዳይሬክተር ሰላማዊት ግርማይ ከሰብአዊ መብት ጥሰቶች በተጨማሪ ለመለቀቅ ገንዘብ የከፈሉ ተጎጂዎች መኖራቸውን ገልጸው መንግስት ተገቢውን እርምጃ

ሊወስድ እንደሚገባ መክረዋል። ይህ እንግዲህ ያስገድዶ መሰወር ሁኔታን የሚያቋቁሙ ሁኔታዎች እጅግ በጣም አሳሳቢ የሚያደርጋቸው በቀጥታ ከሚደርስባቸው የሰብአዊ መብቶች ጥሰት በተጨማሪ በቤተሰቦቻቸው ላይ የሚደርሰው ማህበራዊ ኢኮኖሚያዊ፣ እንደዚሁም የስነ ልቦና ጉዳት እጅግ አስከፊ ነው። በተያዙበት ሰዓት እንግዲህ ቤተሰብ በጣም ለብዙ አይነት ጭንቀት በሚደረግበት ጊዜ የተለያዩ ቦታዎች የኛንም ኮሚሽን ጨምሮ እየሄደ

ለመጠየቅ ይሞክራል። መደበኛ የሆኑ ቦታዎች ላይ ማለት ነው። እዛ በሚያጧቸው ጊዜ በጣም እንግዲህ ከመጨነቅ የተነሳ ደግሞ የተያዙበት ቦታ ላይ በራሳቸው ፍንጭ ሲያገኙ እነዚህ ጸጥታ አካል አባላት የሆኑ ሰዎች የተለያየ ገንዘብ ጥያቄዎች በመጠየቃቸው ብዙ ሺዎች ብሮች እየከፈሉ ቤተሰብ አባላቶቻቸውን እንዳስለቀቁ መረጃ ይሰጡናል ማለት ነው። ይሄ ኮሚሽኑ በጣም አሳሳቢ ሆኖ ያገኘዋል። ስለዚህ

ይሄ ነገር በጣም አሳሳቢ መሆኑን መንግስት ትኩረት ሰጥቶ የተለያዩ ጸጥታ አባላት መደበኛ ባልሆኑ መዋቅርም ሆነ በሕግ ያልተሰጣቸው ተቋማት ሰዎችን በቁጥጥር ስር የሚያውሉበትን መንገድ በማጣራት ተጠያቂነት ሊያረጋግጡ ይገባል፣ በአፋጣኝም ሊቆም ይገባል ብሎ ነው ኮሚሽኑ የሚያሳስበው ማለት ነው።

በዚህ ጉዳይ ላይ ከተለያዩ የመንግስት የአስተዳደርና የጸጥታ አካላት በስልክ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ስልካቸው ጥሪ የማይቀበል ሲሆን የፌዴራል ፖሊስ ኮሚሽንና የአዲስ አበባ ፖሊስ ኮሚሽን ቃል አቀባዮች ደግሞ ለስልክ ጥሪ ምላሽ አልሰጡም። ኢሰመኮ በበኩሉ በመንግስት የጸጥታ አካላት ተወስደው ያሉበት ቦታ ሳይታወቅ የቆዩ ሰዎችን ሁኔታ በተመለከተ ከሚመለከታቸው የጸጥታ አካላት ጋር በመነጋገር ላይ መሆኑን አመልክቷል።

ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ከአሜሪካ ድምፅ ስርጭታችን እንደቀጠለ ነው። ኬኔዲ አባተን ለዘገባው እናመሰግናለን። በአማራ ክልል በተከሰተው የጸጥታ ችግር ምክንያት አስፈላጊ ቁጥጥርና ክትትል ባለመደረጉ በሶስት ወራት ውስጥ ሰላሳ ሰባት ሰዎች በወባ መሞታቸውን በአንድ ሳምንት ብቻ ደግሞ

ከ64 ሺህ ሰዎች በላይ መያዛቸውን ክልሉ አስታውቋል። የወባ መከላከልና መቆጣጠር ፕሮግራም አስተባባሪ አቶ ዳምጤ ላንከር ለቪኦኤ እንደተናገሩት ባለፉት ሶስት ወራት ብቻ ከ600 ሺህ በላይ ሰዎች በበሽታው መያዛቸውን ተናግረዋል። የወባ ወረርሽኙ በብዛት ተከስቶባቸዋል በተባሉት ምዕራብ ጎጃን ዞን ጃቢ ጠህናን ወረዳና በባህር ዳር ዙሪያ የሚገኙ ነዋሪዎችና የአካባቢው ባለስልጣናት

ወረርሽኙ ከቁጥር ውጪ እንዳይሆን ስጋታቸውን ገልጸዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በቅርቡ ለአሜሪካ ድምፅ በሰጡት አስተያየት የወረርሽኙ 70 በመቶ የሚሆነው ስርጭት በ222 ወረዳዎች መሆኑን ተናግረዋል። አስቴር ምስጋናው ዝርዝሩን ታሰማናለች።

ካለፈው ዓመት ጥር ወር ጀምሮ በኢትዮጵያ ከአንድ ሺህ በላይ ሰዎች በወባ ወረርሽኝ ሳቢያ መሞታቸውን የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ዩኤንኦቻ በዚህ ወር መጀመሪያ ባወጣው ሪፖርት አስታውቋል። የወባ በሽታ ወረርሽኝ ተከስቶባቸዋል ከተባሉት ክልሎች አንዱ በሆነው አማራ ክልል በተከሰተው የጸጥታ ችግር ምክንያት አስፈላጊ ቁጥጥርና ክትትል ባለመደረጉ በሶስት ወራት ውስጥ ሰላሳ ሰባት ሰዎች በወባ መሞታቸውን በክልሉ ጤና ኢንስቲትዩት የወባ መከላከልና መቆጣጠር ፕሮግራም

አስታውቋል። የተቋሙ የወባ መከላከልና መቆጣጠር ፕሮግራም አስተባባሪ አቶ ዳምጤ ላንክር በክልሉ የወባ ወረርሽኝ አስደንጋጭ ደረጃ ላይ መድረሱን ለቪኦኤ ተናግረዋል። በአሳለፍናቸው ሶስት ወራት በዓለም ጤና ድርጅት ሳምንታት አቆጣጠር ከሀያ ስምንት እስከ አርባ አንድ ድረስ ወደ ስድስት መቶ አስራ ሁለት ሺህ የሚሆኑ የወባ ህሙማን ናቸው ሪፖርት የተደረጉት እንግዲህ ከስድስት መቶ አስራ ሁለት ሺህ በላይ ህሙማን

እስካሁን ሰላሳ ሰባት የሚሆኑ ሞት ነው የተመዘገበው። ይህ የሚያሳየው ደግሞ ያው ሰው ይታከማል፣ አገልግሎቱን ያገኛል። በየሳምንት በመረጃችን መሰረት በሳምንት ስልሳ አራት ሺህ የሚሆን የወባ ህሙማን ነው ሪፖርት የተደረገ በአንድ ሳምንት ብቻ። ይህ ደግሞ ከዚህ በፊት በባለፈውም ባሳለፍናቸው አመታት ሪፖርት ተደርጎ ያውቅም እና ይሄ ጭማሪው እጅግ በጣም

በጣም የተለየ የሚባል ነው። መድኃኒቶችን የማጓጓዝ ይሄ ላስተማይ እንዲ ሊቨር የሚንለው ችግር አለብን እንደ ክልል ማለት ነው። በክልሉ የቀጠለው ግጭት፣ የአየር ንብረት ለውጥ፣ በልማት ቀጠናዎች አካባቢ ያለው የሰዎች ፍልሰት መጨመር፣ የተጠናከረ የአካባቢ ቁጥጥር ስራ አለመሰራት እና አጎበርን በአግባቡ አለመጠቀምን

አቶ ዳምጤ ለወረርሽኙ መስፋፋት እንደ ምክንያት የጠቀሷቸው ናቸው። በክልሉ ወረርሽኝ ተስፋፍቶባቸዋል ከተባሉት አካባቢዎች ውስጥ ቀዳሚውን ስፍራ የሚይዘው የአዊ ብሔረሰብ አስተዳደር ዞን ሲሆን በደቡብ ጎንደርና ማዕከላዊ ጎንደርን ጨምሮ በጥቅሉ በአርባ ቀዳሚ ወረዳዎች ተስፋፍቶ እንደሚገኝ ተናግረዋል። በምዕራብ ጎጃም ዞን የጃቢ ጤናን ወረዳ ምክትል ጤና ጽህፈት ቤት ኃላፊ አቶ ሰፊ ነው ይፍረድ በወረዳው የተስፋፋው የወባ ወረርሽኝ ከአምስት ዓመት ወዲህ በጣም ከፍተኛ ከመሆኑ የተነሳ

ሰዎች መሞታቸውን ተናግረዋል። ወረርሽኙ ጎልቶ የሚታየውም በግጭት ምክንያት አካባቢያቸውን ለቀው በመጡ ተፈናቃዮች ላይ መሆኑን ተናግረዋል። ከዚህ በፊት ለተወሰነ ጊዜያት ቀንሶ የነበረው አሁን በሁሉም ቀበሌዎች፣ በሁሉም አካባቢዎች ማህበረሰቡ ላይ ነው።

ከሶስት አመት በፊት ከቤንሻንጉል ጉሙዝ ክልል ተፈናቅለው ባህር ዳር እንደሚገኙና በስጋት ምክንያት ስማቸውን መናገር ያልፈለጉ አንድ አስተያየት ሰጪ በከተማው በተከሰተው የወባ በሽታ ወረርሽኝ ከህፃን እስከ አዋቂ በመያዙ ትኩረት እንዲሰጠው መክረዋል። በየቤቱ ያልታመመ ህብረተሰብ አታገኝም። በቃ ይሄ ነው ብለሽ ማለት ነው። እንኳን ህጻናት ቀርቶ ታሞ ሆስፒታል ስትሄጂ መድኃኒት የሚባል አለ ብሎ የሚያስተናግድ ባለሙያ አንድም አታገኝም አንድም።

ተከታታዮች ውጭ ግዛረ ይባል አምስት መቶ ስድስት መቶ ይልሻል ነጻ የመጣ ካርቱ መንግስት ያላገኘውን እግ እንደሚያገኝ ግራውጠ። አቶ ዳምጤ ህብረተሰቡ ጥንቃቄ ማድረግ እንዳለበት አሳስበዋል። ማህበረሰቡ በአካባቢ ቁጥጥር ስራ ላይ መሳተፍ ቢቻል አካባቢውን ማፋሰስ፣ ማዳፈን፣ ማዳረቅ ቢቻል የትንኝ መራቢያ ቦታዎችን የመድፈን የመጥረግ ውሃዎች እንዳይቆሙ የማድረግ ስራ ላይ በጣም ተሳታፊ መሆን ከተቻለ በሽታው የምንቀንስበት እድል ሰፊ ነው እና

ስለይ ተሳታፊ ብናይ ምኝታ ጎበር ያላቸው ሰዎችም አጎበር መጠቀም የሚችሉበትም ሁኔታ ቢያመቻችሁ መልእክት ነው ማስተላለፍ። የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ከሁለት ሳምንት በፊት ለአሜሪካ ድምጽ በሰጡት አስተያየት በጋምቤላ፣ በቤኒሻንጉል ጉሙዝና አማራ በአጠቃላይ

ከ222 በላይ ወረዳዎች የወባ ወረርሽኝ እንደተስፋፋባቸው ጠቁመዋል። ቀጣይ ወራቶች ወባ የሚራባባቸው ወራቶች በመሆኑ ጠንካራ የቁጥጥርና የመከላከል ስራ መሰራት ይጠበቃል ብለዋል። ታሳቢ ያደረገ እና የተጋላጭነት

gdzie to gładanie jest.

የዓለም የጤና ድርጅት መስከረም 21 ቀን 2017 ዓ.ም በወጣው ሪፖርት ካለፈው ዓመት ጥር ወር እስከዚህ ዓመት መስከረም ድረስ ባሉት 9 ወራት ውስጥ በኢትዮጵያ ባለው የወባ በሽታ ስርጭት 1023 ሰዎች መሞታቸውንና ከ5.9 ሚሊዮን በላይ ደግሞ በበሽታው መያዛቸውን አስታውቋል። በተጠቀሰው ጊዜ ውስጥ የተመዘገበው የሞትና የታማሚዎች ብዛት ቀደም ባለው ዓመት ከነበረው ጋር ሲነጻጸር

ከፍተኛ መሆኑንም የተቋሙ ሪፖርት አመልክቷል። ለአሜሪካ ድምጽ አስቴር ምስጋናው ነው። በመከታተል ላይ ያላችሁት ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው። ዩናይትድ ስቴትስ

ጥቅምት 26 2017 ዓ ም በአውሮፓውያኑ ኅዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዋ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው። በዚህ ምርጫ የቀድሞ ፕሬዚዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል አለም ደግሞ ካማላ ሀሪስ የአሜሪካ የመጀመሪያዋ ሴት ፕሬዚዳንት ሆነው

ይመረጡም ይሆናል። ምርጫው የተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ። እጅግ በጉጉት ለሚጠበቀው ምርጫ መረጃዎችን ለማግኘት የቪዮ አማርኛ ትግርኛና አፋን ኦሮሞ መሰናዳዎችን

ምርጫው ያደርጉ የቪኦኤን አማርኛ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማኅበራዊ መገናኛ ገጾቻችን ለመከታተል ይችላሉ። ክቡራትና ክቡራን፣ የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ በመሸጋገር ላይ እንገኛለን።

በሁለተኛው አጋማሽ በአብዛኛው የአሜሪካ ምርጫን የተመለከቱ ዘገባዎችን እናቀርባለን። የመጀመሪያው ጥንቅራችን የመቶ ዓመት ዕድሜ ባለጸጋውን የቀድሞ አሜሪካ ፕሬዝደንት ጂሚ ካርተር ይመለከታል። የቀድሞው የአሜሪካ ፕሬዝደንት ጂሚ ካርተር በመቶ ዓመታቸው ለ2024 ምርጫ ድምፃቸውን በፖስታ ቤት ሰጥተዋል። ጂሚ ካርተር አንድ መቶ ዓመት የሞላቸው የመጀመሪያው የአሜሪካ ፕሬዝደንት ሲሆኑ

ለቤተሰባቸው የገለጹትን ምኞታቸውን ማሳካት ችለዋል ተብሏል። በኬን ፋርቦህ ከጆርጂያ የተላከውን ዘገባ ደረጀ ደስታ ያቀርበዋል። ፊሊፕ ኩርላንድ በፖለቲካ የተከበበ ነው። እነዚህ ሁለት አዝራሮች በብዛት የሚሸጡ ናቸው ይላል ፊሊፕ። የፖለቲካ እጩውን የሚደግፍ አዝራር ወይም የደረት ምልክት ወይም ባጅ ካለ ኩርላንድ ዘንድ የመገኘት እድሉ ሰፊ ነው። ፊሊፕ ኩርላንድ የፖለቲካ መታሰቢያ እቃዎች አከፋፋይ ነው።

እኛ ዩናይትድ ስቴትስ ውስጥ ትልቁ የፖለቲካ መታሰቢያ እቃዎች አከፋፋይ ነን። የኩርላንድ መደብር በአገሪቱ ውስጥ ያለች ዝም ብላ ተራ ሱቅ አይደለችም። ለፕሌን ከተማ ታዋቂ ንግድ ምልክት ናት። ጆርጂያ ውስጥ የምትታወቀው ፕሌን ልክ የቀድሞ የዩናይትድ ስቴትስ ፕሬዝደንት ጂሚ ካርተር የትውልድ ከተማ ሆና እንደምትታወቀው ሁሉ ማለት ነው።

ጎዳናዎቿ በአሁኑ ምርጫ የዲሞክራቲክ እጩ ካማላ ሀሪስና ሪፐብሊካኑን ዶናልድ ትራምፕን የሚደግፉ ምልክቶች ግራ ቀኝ የሚታዩባት ከተማ ናት። ዲሞክራት ጆ ባይደን የሰመተር አውራጃን ያሸነፉ ሲሆን ለኤሮፓ አቆጣጠር በ2020 የጆርጂያ ግዛትን ያሸነፉት በጥቂት የድምፅ ልዩነት ነው። ፊሊፕ ኩርላንድ ስለ አሁኑ ምርጫ ይናገራል።

ብርቱ የምርጫ ፍልሚያ የሚደረግበት ቦታ የሆንበት መንገድ በጣም አስደንጋጭ ነው። የሕዝብ አስተያየት መስጫዎች በጆርጂያ ተቀራራቢ ፉክክር መኖሩን ያሳያሉ። ሁለቱም የምርጫ ዘመቻዎች እያንዳንዱን ድምፅ ዋጋ እንዳለው ያውቃሉ። ከዚያ መካከል በፖስታ የተላከውን የአንድ ታዋቂ የፕሌን ነዋሪ ድምፅ ጨምሮ። ኩርላንድ እንዲህ አሉ። ለመምረጥ የሚያስችላቸው እድል የሚያመልጣቸው አይመስለኝም። ጄሰን ከካርተር ማዕከል ናቸው።

he was excited to turn 100, but he's more excited to, to cast his ballot for Vice President Harris. መቶ ዓመት ሲሞላቸው እጅግ ተደስተዋል። የበለጠውን ግን ለምክትል ፕሬዚደንት ሄሪስ ድምፅ በመስጠታቸው በጣም ደስ ብሏቸዋል። ጄሰን ካርተር የጂሚ ካርተር የልጅ ልጅ ለትርፍ ያልተቋቋመው የቀድሞ ፕሬዝደንት ካርተር ማዕከል ዓለም አቀፍ ድርጅት የቦርድ ሊቀመንበር ናቸው።

life uh, that is continuing on as we know. president carter has already said that it was important for him to be able to vote for barack obama.

ፕሬዚደንት ካርተር እንደ ረፐን አቆጣጠር በ2008 ለባራክ ኦባማ ድምፅ መስጠታቸው ለእርሳቸው በጣም ትርጉም ያለው ነገር እንደሆነ አስቀድመው ተናግረዋል። ጆ ክሪስፒኖ በኤምሪ ዩኒቨርሲቲ የታሪክ መምህር ናቸው። የካርተር ድምፅ ወደ ኋላ ከሚተውት ታሪካቸው ጋር የተያያዘ ነው ብለው ያምናሉ። በተለይም ፕሬዚደንት በነበሩ ጊዜ በዩናይትድ ስቴትስ ሴኔት ውስጥ የጾታ ምድለውን የሚከለክል የእኩል መብቶችን ማሻሻያ ለማግኘት ያደረጉትን ጥረት ያስታውሳሉ።

But voting for the first female candidate of color would be important for him, not only because of his experiences with him. ለመጀመሪያዋ ነጭ ላልሆነች ሴት እጩ ድምፅ መስጠት ለእሳቸው በጣም ትርጉም ያለው የሚሆነው በህይወት ዘመናቸው ከዘር መድሎ ጋር በነበራቸው የትግል ልምድ ብቻ ሳይሆን የሴቶችን ጥቅም በአደባባይ ህይወታቸው ውስጥ ለማራመድ ባደረጉት ጥረትም ጭምር ነው። ከካርተር ማዕከል ጄሰን ካርተር

He wants to see this country brought back together. Uh, I think he wants to reduce that polarization. I think.

ያንን ማድረግ ይችላሉ ብለው የሚያስቡ ይመስለኛል። ፊሊፕ ካርላንድ 1100 የተለያዩ የካርተር አዝራሮች ሊኖሩን ይገባል ይላል። ይሁን እንጂ ኩርላንድ ፕሌይን ከተማ ውስጥ ሁሉም ሰዎች ከጂሚ ካርተር ወይም ከምርጫቸው ጋር አይስማሙም ይላል። ምንም እንኳን እሳቸው ካመላ ሄሪስን በግልጽ ደግፈው ቢወጡም፣ ሄሪስን የማይመርጡ ሰዎች ሁሉ ወዲያውኑ ይቅር ይሏቸዋል። እንደዚያም ቢሆን ደግሞ ይወዷቸዋል።

የምርጫው ቀን የተቃረበ ሲመጣ ጂሚ ካርተር ከአንድ መቶ ዓመት በፊት ታሪካቸው ከጀመረበት በቅርስነት ከተያያዘው የቀውስ ዘመን እርሻ ብዙም ሳይርቁ ከትውልድ ከተማቸው ዳርቻ በምትገኘው መጠነኛ ቤታቸው ውስጥ ሆነው ለአረጋውያን የሚደረገውን እንክብካቤ ማግኘታቸውን ቀጥለዋል።

የአሜሪካ ምርጫ ዘገባችን ይቀጥላል። በአሜሪካ በጋዜጠኞች ላይ የሚሰነዘረው ዛቻና ጥቃት በጨመረበትና ምርጫው በተቃረበበት በዚህ ወቅት የሚዲያ ማህበራት ጋዜጠኞች ደህንነታቸውን በሚጠብቁበት ዘዴ ላይ ስልጠና በመስጠት ላይ ናቸው። ሊያም ስካትና ክርስቲና ኬሴዶ ሰሚት የላኩት ዘገባ ነው እንደሚከተለው ይቀርባል። ራዝሊን ቨርጂኒያ በሚገኝ አንድ የቢሮ ህንፃ ላይ

የአሜሪካን ምርጫ ለመዘገብ የተዘጋጁ ጋዜጠኞች ስልጠና በመውሰድ ላይ ናቸው። ስልጠናቸው ግን ስለ ድምፅ አሰጣጥ ወይም ከፍተኛ ፉክክር ስለሚታይባቸው ግዛቶች አይደለም። ስልጠና የሚያተኩረው በስራቸው ላይ ሲሆኑ ደህንነታቸውን በሚጠብቁበት ዘዴ ላይ ነው። አካላዊ፣ ስነ ልቦናዊ እንዲሁም በዲጂታል መድረክ ላይ ደህንነታቸውን እንዴት እንደሚጠብቁ ስልጠና በማግኘት ላይ ናቸው። ወርክሾፑ የዓለም አቀፉ የሴቶች ሚዲያ ፋውንዴሽን ፕሮግራም አካል ነው።

አሰልጣኞቹ እንደሚሉት ዋናው ትኩረት ሊመጣ ስለሚችለው አደጋ ዝግጁ በመሆን ላይ ነው። ጋዜጠኞቹ ኢላማ ከመሆን እንዴት ራሳቸውን መጠበቅ እንደሚችሉ፣ በተቃውሞ ወቅት ወይም የተሰበሰቡ ሰዎችን እንዴት መገምገም እንደሚችሉ እንዲሁም የዲጂታል ደህንነትን በተመለከተ ስልጠና ያገኛሉ። ኤሊሳ ሊስ ሙናውዝ የፋውንዴሽኑ ዋና ስራ አስፈጻሚ ናቸው።

ዓለም አቀፍ የሴቶች ሚዲያ ፋውንዴሽን በመላው አሜሪካ ጋዜጠኞች ጥንቃቄ እንዲያደርጉ የሚያስችል ፕሮግራሙን ጀምሯል። ይህን ያደረግነው ባለፈው ምርጫ የገጠመንን ችግር በመመልከት ነው። ችግሮቹ በያዝነው ምርጫም እንደሚቀጥሉ እናውቃለን። ምናልባትም ካለፈው የከፋ ሊሆን ይችላል። በእንደ አውሮፓውያን አቆጣጠር ጥር 6 ቀን 2021 በካፒቶል ላይ በተፈጸመው ጥቃት ወቅት በጋዜጠኞችም ላይ ጥላቻና ጥቃት ተስተውሏል።

በሚዲያ አካላት ላይም ጥቃቱ ጨምሮ ተስተውሏል። በዚህም ምክንያት ነው ዓለም አቀፉ የሴቶች ሚዲያ ፋውንዴሽን ወርክሾፖችን ወደ ማዘጋጅ ተገባው። እስካሁን በ11 ግዛቶች የሚገኙ 600 ጋዜጠኞችን አሰልጥኗል። ሥልጠናው ወቅታዊ ነው። በአሜሪካ የፕሬስ ነጻነት ሁኔታን የሚከታተለው ዩኤስ ፕሬስ ፍሪደም ትራከር በያዝነው 2024 በሚዲያ አካላት ላይ ጥቃትና እስር መጨመሩን መዝግቧል። ክሪስቲን መካደን የተቋሙ ማኔጂንግ ኤዲተር ናቸው።

በዚህ ዓመት በርካታ ጋዜጠኞች ጥቃት ሲደርስባቸው ተመልክተናል። 68 ጋዜጠኞች ላይ ጥቃት ደርሷል። ተቋሙ እንደሚለው ለእስር የተዳረጉ ጋዜጠኞች ቁጥር ካለፈው ዓመት አንጻር በእጥፍ ጨምረዋል። በተለይም የእስራኤልና ሐማስን ጦርነት አስመልክቶ በአሜሪካ በተደረጉ ተቃውሞዎች ወቅት የጋዜጠኞች እስር እንደጨመረ ተቋሙ አስታውቋል። በድጋሚ ክሪስቲን መካደን

የምናውቀው ጉዳይ ግን በመላው አሜሪካ በከተሞች ሁሉ አሁን ውጥረት የነገሰበት ወቅት ነው። እንደ አውሮፓያን አቆጣጠር በ2020 የነበረውን እና ከ640 በላይ ጋዜጠኞች ላይ ጥቃት የደረሰበትን እና 150 የሚሆኑ ጋዜጠኞች ደግሞ ለስር የተዳረጉበትን ወቅት ያስታውሳል። እነዚህ ክስተቶች በመላው አሜሪካ የሚገኙ ሪፖርተሮች ዝግጁ እንዲሆኑ የሚሰሩባቸው

የሚሰሩባቸው ተቋማት ቅድመ ጥንቃቄን በተመለከተ እርምጃ እንዲወስዱ አስገድደዋል። ጀኒፈር ቶማስ በሃዋርድ ዩኒቨርሲቲ ተባባሪ የሚዲያ ፕሮፌሰር ናቸው። በምርጫ ወቅት በመሆናችን ስልጠናው ለጋዜጠኞች መልካም አጋጣሚ ነው። ከዚህ በፊት የሚያውቁትን እንደገና ለማስታወስ ወይም አዲስ እውቀት ለማግኘት ይጠቅማል።

በጋዜጠኞች ላይ አደጋ የሚጋረጠው ምርጫን በሚዘግቡበት ወቅት ብቻ አይደለም። ዓለም አቀፍ የሴቶች ሚዲያ ፋውንዴሽን እንደሚለው አደጋው በሁሉም መስክ የሚስተዋል ነው። በድጋሚ ዋና ስራ አስፈጻሚዋ ኤሊሳ ሊስ ሙኖስ፣ በአሜሪካ የሚዘገቡ ጉዳዮች ሁሉ አጨቃጫቂና ከፋፋ እየሆኑ መጥተዋል። ሁሉንም ጉዳይ መዘገብ አደገኛ እየሆነ መጥቷል።

በሚዲያ ላይ የሚሰነዝረው ጥቃት እየጨመረ ባለበት ወቅት ደህንነትን የመጠበቂያ ዘዴዎችን በተመለከተ ስልጠና ማግኘቱ ጋዜጠኞች ከአደጋ እንዲጠበቁ ያስችላል። በዚሁ በአሜሪካ ምርጫ ጉዳይ ላይ እንቆያለን። ተቀናቃኝ የምርጫ ቅስቀሳ ዘመቻ ሸቀጣሸቀጥ መሸጫ ዳሶች

የፖለቲካውን ውጥረት ለማርገብ እየሞከሩ ነው ይላል ቀጣዩ ዘገባ። በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ዘመቻ የካማላ ሃሪስ እና የዶናልድ ትራምፕ ደጋፊዎችን የሚያስማሟቸው ጉዳዮች በብዛት አይገኙም። ደቡብ ካሊፎርኒያ የምትገኘው ዘጋቢያችን ጄኒያ ዱሎት ተቀናቃኝ ምርጫ ዘመቻ ሸቀጣሸቀጥ የሚሸጡ ሁለት ግለሰቦች የፖለቲካውን ውጥረት ለማርገብ እያደረጉት ያለውን አስተዋጽኦ ቃኝታ ያደረሰችን ዘገባ ነው ስመኝ ሸቆየት አቀርበዋለች

የካሊፎርኒያ ግዛት ነዋሪ የሆነችው ዲሞክራቷ ሳንድራ ሮቢ የዶናልድ ትራምፕ ሸቀጣሸቀጦች የሚሸጥበትን ዳስ ባየች ጊዜ ፓርቲዋ በማህበረሰቡ ውስጥ ያለው እይታ ዝቅተኛ መሆን ስላበሳጫት የካማላ ሃሪስን ዳስ ለመክፈት እንደወሰነች ትናገራለች። እስከ ቅርብ ጊዜ ድረስ የፖለቲካ አመለካከታችንን ወደ ውጭ አውጥተን አናስተዋውቅም ነበር።

የሆነ በልብሽ ውስጥ የምትይዥው ጉዳይ ሆኖ በመከባበር አብረሽ ትኖሪያለሽ። ትራምፕ ወደ መድረኩ ሲመጡ ግን ሁሉም ተቀየረ። የሆነ የዓለም ፌዴሬሽን ነጻ ትግል አይነት የስፖርት ፉክክር ሆነ። ስለዚህ ከዚህ በኋላ እኛም የማንታይ ሆነን መቆየት አንችልም። በአብዛኛው የዲሞክራቲክ ደጋፊ በሚኖርበት የካሊፎርኒያው ግዛት የሚገኘው ኦሬንጅ አውራጃ ጠንካራ የሪፐብሊካን ደጋፊዎች የሚኖሩበት ነው። በዛ ምክንያት ሪፐብሊካኖቹ ኤልቪና ኤዲ ፓንቲንግ

የሃሪስን ዳስ አልወደዱትም። አንፈልገውም። አብራችሁ ጎን ለጎን እንድትሆኑ አትፈልጉም። ለምን? ምክንያቱም ኦሬንጅ አውራጃ የሪፐብሊካን ነው መሆን ያለበት። ጎን ለጎን ምናልባት፣ በሌላ ጥግ ላይ ግን ተለያይተን አንድ ላይ ሳይሆን በተለያየ ጥግ ላይ

የትራምፕን ሸቀጣሸቀጥ ሱቅ የሚያስተዳድረው ሪፐብሊካኑ የካሊፎርኒያ ነዋሪ ስቲቭ ሎረንስ ነው። መጀመሪያ ላይ ሮቢ አጠገቡ ስትከፍት ትንሽ ውጥረት እንደነበር ገልጾ በኋላ አብረው ለመስራት መስማማታቸውን ይናገራል። እኔ ሪፐብሊካን በመሆኑና እሷ ዲሞክራት በመሆኗ ብቻ እዚህ ተመሳሳይ ቦታ ላይ አብረን መሆን የማንችልበት ምክንያት የለም። ለነገሮች የተለያየ ስሜት እና የተለያየ አመለካከት አለን።

ሰዎች አሁን ስሜታቸው በጣም ስስ ሆኗል። ነገር ግን ለሁለቱም ፓርቲዎች ያለን የፖለቲካ አመለካከት ወደ ጥላቻ እንዲሄድ አንፈልግም። አንዳችን ለሌላችን ክፉ ሳንሆን አብረን መኖር እንችላለን። ዲሞክራቷ ሱዛን ጆንሰንም ሁለቱ ድንኳኖች ጎን ለጎን መሆናቸው ጥሩ ሀሳብ መሆኑን ትገልጻለች። በጣም ብልህ ሀሳብ ነው። ሰዎች እዚህ ሲመጡ ሊያወሩ ይችላሉ። የሚያመሳስላቸውን ነገርም ሊያገኙ ይችላሉ።

ሪፐብሊካኑ ዛይድ ሀባይ ቤህም እንዲሁ ድንኳኖቹ አሜሪካውያን ሳይስማሙም አብረው መኖር እንደሚችሉ ያሳያል ይላል። ይህ የራሴ ሀሳብና የማምንበትን ቀጣዩ መግለጫ ደግሞ በአሜሪካ የሁለት አውራ ፓርቲዎችን ታሪካዊ አመጣጥ ያስቃኘናል። እንደ አውሮፓውያን አቆጣጠር በ2024 የሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በህዝብ ዘንድ ብዙም ተቀባይነት በሌላቸው

ሁለት እጩዎች መካከል የሚደረግ ፍልሚያ ሆኗል። ከዚህ በፊት ባልታየ ሁኔታ 63 ከመቶ የሚሆኑ አሜሪካውያን መራጮች ሁለቱ ትልልቅ የፖለቲካ ፓርቲዎች ማለትም ዲሞክራትና ሪፐብሊካን ባቀረቡት ምርጫ ደስተኛ አይደሉም። ሆኖም እንዳሮያን አጠጣጠር ከ1856 ጀምሮ እንደነበሩት ፕሬዚዳንቶች ሁሉ ቀጣዩ ፕሬዚዳንትም ከአንዱ ፓርቲ እንደሚመረጥ የተረጋገጠ ነው።

አሜሪካ ውስጥ የሁለት ፓርቲዎች የበላይነት መኖር እንግዳ ሊመስል ይችላል። በእርግጥ የዩናይትድ ስቴትስ ሕገ መንግስት ስለ ፖለቲካ ፓርቲ ምንም የሚናገረው ነገር ካለመኖሩ በተጨማሪ ብቸኛውና ያለ ፖለቲካ ፓርቲ ውክልና የመጀመሪያው የአሜሪካ ፕሬዝዳንት ሆነው የተመረጡት ጆርጅ ዋሽንግተን ራሳቸው በስንብት ንግግራቸው ላይ ስለዚህ ጉዳይ አስጠንቅቀው ነበር። ነገር ግን ዋሽንግተን ስልጣን ከመልቀቃቸው በፊት ነበር።

የመጀመሪያው የፖለቲካ ፓርቲ መሆን የቻሉት ሁለት አንጃዎች አስተዳደራቸው ውስጥ የተመሰረቱት። ከዚያን ጊዜ ጀምሮ ፓርቲዎች እየተመሰረቱ ተከፋፍለዋል፣ ፈርሰዋል፣ በአዲስ ተተክተዋል። ለዚህ ዋና ምክንያት ከዚሁ የምርጫ ዘገባ ሳንወጣ በአሜሪካ የሁለት አውራ ፓርቲዎችን አመጣጥ

የሚገልጸውን ዘገባ እንከታተላለን። ቡድኖች ተቃዋሚዎቻቸውን የማሸነፍ እድል እንዲኖራቸው ወደ አንድ ፓርቲ እንዲሰባሰቡ ያበረታታል። ተቃዋሚዎችም ተመሳሳይ ነገር ያደርጋሉ። በአንጻሩ የመድብ ነገራት እያንዳንዱ ፓርቲ ባገኘው ድምፅ ልክ ተመጣጣኝ የፓርላማ መቀመጫ

እንዲያገኝ የሚያስችል የውክልና እድል ይሰጣሉ። ሌሎች ስርዓቶች ደግሞ በርካታ ዙር ምርጫዎችን በማካሄድ ወይም እጩዎችን እንደ ምርጫቸው በቅደም ተከተል እንዲመርጡ በመፍቀድ መራጮች አስፈላጊ ሆኖ ከተገኘ ድምፃቸውን ወደ ሌላ እጩ ማዛወር የሚችሉበትና ፍላጎታቸውን ቀጣዩ መግለጫ ደግሞ በአሜሪካ የሁለት አውራ ፓርቲዎችን ታሪካዊ አመጣጥ ያስቃኘናል።

እንደ አውሮፓውያን አቆጣጠር በ2024 የሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በሕዝብ ዘንድ ብዙም ተቀባይነት በሌላቸው ሁለት እጩዎች መካከል የሚደረግ ፍልሚያ ሆኗል። ከዚህ በፊት ባልታየ ሁኔታ 63 ከመቶ የሚሆኑ አሜሪካውያን መራጮች ሁለቱ ትልልቅ የፖለቲካ ፓርቲዎች ማለትም ዲሞክራትና ሪፐብሊካን ባቀረቡት ምርጫ ደስተኛ አይደሉም።

ሆኖም እንደ አውሮፓውያን አቆጣጠር ከ1856 ጀምሮ እንደነበሩት ፕሬዚዳንቶች ሁሉ ቀጣዩ ፕሬዚዳንትም ከአንዱ ፓርቲ እንደሚመረጥ የተረጋገጠ ነው። አሜሪካ ውስጥ የሁለት ፓርቲዎች የበላይነት መኖር እንግዳ ሊመስል ይችላል። በእርግጥ የዩናይትድ ስቴትስ ህገ መንግስት ስለ ፖለቲካ ፓርቲዎች ምንም የሚናገረው ነገር ካለመኖሩ በተጨማሪ

ብቸኛውና ያለ ፖለቲካ ፓርቲ ውክልና የመጀመሪያው የአሜሪካ ፕሬዝዳንት ሆነው የተመረጡት ጆርጅ ዋሽንግተን ራሳቸው በስንብት ንግግራቸው ላይ ስለዚህ ጉዳይ አስጠንቅቀው ነበር። ነገር ግን ዋሽንግተን ስልጣን ከመልቀቃቸው በፊት ነበር የመጀመሪያው የፖለቲካ ፓርቲ መሆን የቻሉት ሁለት አንጃዎች አስተዳደራቸው ውስጥ የተመሰረቱት። ከዚያን ጊዜ ጀምሮ ፓርቲዎች እየተመሰረቱ ተከፋፍለዋል፣ ፈርሰዋል

በአዲስ ተተክተዋል። ለዚህ ዋና ምክንያቱ የዩናይትድ ስቴትስ የምርጫ ስርዓት በዋናነት አብላጫ ድምፅ ባገኙ አሸናፊዎች ላይ የተመሰረተ በመሆኑ ነው። በዚህ ስርዓት መራጮች አንድ ድምፅ ብቻ መስጠት የሚችሉ ሲሆን፣ ብዙ ድምፅ ያገኘ አንድ እጩ ምርጫውን ያሸንፋል። ይህ ስርዓት ሂደቱን በቀላሉ ለመረዳት የሚያስችል ቢሆንም

የተለያየ ፍላጎት ያላቸው ቡድኖች ተቃዋሚዎቻቸውን የማሸነፍ እድል እንዲኖራቸው ወደ አንድ ፓርቲ እንዲሰባሰቡ ያበረታታል። ተቃዋሚዎችም ተመሳሳይ ነገር ያደርጋሉ። በአንጻሩ የመድብለ ፓርቲ የምርጫ ስርዓት የሚከተሉ ሀገራት እያንዳንዱ ፓርቲ ባገኘው ድምፅ ልክ ተመጣጣኝ የፓርላማ መቀመጫ እንዲያገኝ የሚያስችል የውክልና እድል ይሰጣሉ።

ሌሎች ስርዓቶች ደግሞ በርካታ ዙር ምርጫዎችን በማካሄድ ወይም እጩዎችን እንደ ምርጫቸው በቅደም ተከተል እንዲመርጡ በመፍቀድ መራጮች አስፈላጊ ሆኖ ከተገኘ ድምፃቸውን ወደ ሌላ እጩ ማዛወር የሚችሉበትና ፍላጎታቸውን በተሻለ ሁኔታ የሚገልጹበት አሰራር ይከተላሉ። ይሁን እንጂ መድብለ ፓርቲ ምርጫም ቢሆን አብዛኛውን ጊዜ የሊብራል ወይም ግራ ዘመም ና

ወግ አጥባቂ ወይም የቀኝ ዘመም ጥምረትን ያስከትላል። በአንዳንድ ሁኔታዎች የሁለት ፓርቲ ስርዓት የተለያዩ አቋሞች የሚንጸባረቁበትን ተፈጥሮአዊ የፖለቲካ ሂደት ያንጸባርቃል። እስካሁን ዩናይትድ ስቴትስ ውስጥ የሶስተኛ ወገን እጩ ፕሬዚዳንት ሆኖ አያውቅም። እንዲያውም አብዛኛውን ጊዜ የሶስተኛ ፓርቲ እጩዎች በርዕዮት ዓለም ለሚቀርቧቸው ዋናዎቹ ፓርቲዎች ይሰጡ የነበሩ የመራጮችን ድምጽ

አቅጣጫ በማስቀየር ይከሷቸዋል። አሁንም መራጮች በቀረቡላቸው አማራጮች ደስተኛ ባልሆኑበት ሁኔታ እንደ አውሮፓውያን አቆጣጠር በ2024 በሚካሄደው ምርጫ የምርጫ ማሻሻያ እንዲደረግና እንደ ኮርኔል ዌስት እና ሮበርት ኬኔዲ ጁኒየር ያሉ የሶስተኛ ፓርቲ እጩዎች ድጋፍ የሚያገኙበት መንገድ እንዲፈጠር የሚቀርቡ ጥሪዎች በአዲስ መልክ መሰማት ጀምረዋል።

የ2024 ምርጫ ውጤት በጣም ተቀራራቢ ሊሆን እንደሚችል በመገመቱ ሶስተኛ ፓርቲዎች በዘንድሮ ምርጫ ተጽዕኖ ሊኖራቸው ይችላል፣ ምንም እንኳን መራጮቻቸው በጠበቁት መንገድ ላይሆን ቢችልም። በአሌክስ ገንድለር ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በአሜሪካ ሁለት አውራ ፓርቲዎች እንዴት ሊፈጠሩ እንደቻሉ ታሪካዊ አመጣጣቸውን ነበር የቃኘ ነው።

የአሜሪካ ምርጫን የተመለከቱ ዘገባዎችን ለዛሬ ምሽት አጠናቀናል። በቀጣዩ ዘገባ ወደ ኢትዮጵያ እንመለሳለን። በደቡብ ኢትዮጵያ ክልል የመምህራን ደመወዝ በመቋረጡ የትምህርት ስራ መታገዱ ተገለጸ። በደቡብ ኢትዮጵያ ክልል የተለያዩ ዞኖች የመምህራን ደመወዝ በመቋረጡ የተነሳ

እስካሁን በአንዳንድ ትምህርት ቤቶች ትምህርት አለመጀመሩን ቪኦኤ ያነጋገራቸው ወላጆች አስታውቀዋል። ከግልና አንዳንድ የመንግሥት ትምህርት ቤቶች ውጭ አብዛኞቹ እንዳልተከፈቱ፣ ቢከፈቱም ከሁለት በላይ መምህራን ስለማይገቡ ትምህርት አለመጀመሩን ገልጸው ወላጆች ስጋታቸውን አጋርተዋል። የክልሉ መምህራን ማህበር በወላይታ ዞን፣ በጋሞ ዞን፣ በኮንሶ ዞን እና በጎፋ ዞኖች የሚገኙ 28 ወረዳዎች የሚገኙ

በሺህ የሚቆጠሩ መምህራን ደሞዝ በወቅቱ እንደማይከፈል አስታውቀዋል። ዮናታን ዘብዲዎስ ዝርዝሩን ይዘዋል። በደቡብ ኢትዮጵያ ክልል የተለያዩ ዞኖች የሚገኙና ለአሜሪካ ድምፅ አስተያየት የተሰጡ መምህራን የደሞዝ ጥያቄያቸው ከ2016 ዓ ም ጀምሮ እስከ 2017 ዓ ም የተሸጋገረ መሆኑን ተናግሯል። እንደ የዞኑ ከአንድ ወር እስከ ሶስት ወር ደሞዛቸው ስላልተከፈለ ወደ ሥራ ገበታቸውም መመለስ እንዳልቻሉም ተናግሯል።

ከእነዚህ ውስጥ አንዱ የሆኑትናም በደህንነት ስጋት ምክንያት ስማቸውና የሚያስተምሩበት ትምህርት ቤት እንዲነገር ያልፈለጉም አንድ የአካባቢ ሳይንስ መምህር ችግሩ ከአቅማቸው በላይ መሆኑን ተናግሯል። ተጎድተናል። እኛ አሁን ለምሳሌ በልተን ለማደር ዳቦ በልተን ለማደር

ቆሎ ለመብላት ብለ ወደ ሌላ ሌላ ስራ ነው ይገባል። ችግሩ በጣም ከፍቶበታል። ከተባሉት ዞኖች ውስጥ ወላይታ ዞን አንዱ ሲሆን ከ23 ወረዳዎችና ከተማ አስተዳደሮች ውስጥ በ17 ወረዳዎች የሚገኙ መምህራን ደሞዛቸው እንዳልተከፈላቸው ተናግሯል። ለዚህም ኃላፊነት ያለበት የአካባቢ ባለስልጣናት ናቸው ብሏል። ተማሪ እየወደቀ ያለው እኮ በእነሱ ምክንያት ነው እንጂ አስተማሪ የራሱ ደሞዝ ቢከፈል ማቴሪያሎቹ ሁሉ ሙሉ ቢሆን ተማሪ ያስተምራል ተማሪም ተምሮ ጥሩ ውጤት ሊያመጣ። የሁለት ልጆች እናት መሆናቸውን የነገሩን

ወይዘሮ ስምረት በለጠ የተባሉ ወላጅ ደግሞም ዳሞት ኦይዳ ወረዳ ውስጥ አንድም ትምህርት ቤትም ስራ አለመጀመሩን ተናግሯል። ስራ ለማቆም አድማ ተደረገ። ያው የቆየ ችግር ነው። እስካሁን ያው ችግር አልተፈታም። ላይ በዛ በዛ ያው ያደረ ተማሪዎች ያው ትምህርት ቤት አልሄዱም። ያው ዝም ብሎ ደርሶ መርስ ደርሶ የተማሪ ዝም ብሎ ከጀመረ እስቲ አይተን ምናም ብሎ ያው ደርሶ መርስ ደርሶ ይመጣል። ግን ያው ትምህርት እንዳልተጀመረ ነው። መምህራን ይህንን የደመወዝ ጥያቄ በማቅረባቸውም

ለተለያዩ ዛቻ ማስፈራሪያና እስራት ተዳርጓል ያሉት ደግሞ የወላይታ ዞን መምህራን ማህበር ኃላፊ የሆኑት ወይዘሮ ባይስ ዘውዴ ናቸው።

ምን ባልታወቀ ሁኔታ ደግሞ የተወሰኑ መምህራን ወደ ሶስት መምህራን ከቤታቸው ተይዘው ታስረው እስር ላይ እየተንገላቱ ያሉበት ሁኔታም አለ። የደቡብ ኢትዮጵያ ክልል የመምህራን ማህበር ፕሬዚዳንት አቶ አማኑኤል ጳውሎስ በወላይታ ዞን፣ በጋሞ ዞን፣ በኮንቶ ዞን እንዲሁም በጎፋ ዞኖች የሚገኙ ሀያ ስምንት ወረዳዎች ውስጥ ያሉ በሺዎች የሚቆጠሩ መምህራን ደሞዝ በወቅቱ እንደማይከፈላቸው ለአሜሪካ ድምፅ አስታውቀዋል። ያው ደሞዝ በአግባቡ እየተከፈለ አይደለም። ሌላው ባለመክፈላቸው መምህራን ዘንድ ቅሬታዎች አሉ። በወላይታ ዞን አስራ ሰባት ወረዳዎች በጎፋ

አምስት ወረዳዎች በጋሞ ዞን አራት ወረዳዎች እንዲሁም በኮንሶ ዞን ሁለት ወረዳዎች ደሞዛቸው እንደማይከፈላቸውና በእያንዳንዶቹ ወረዳዎች ከ500ም እስከ 1000 መምህራን እንደሚገኙ ገልጿል። ከሁለት እስከ ሶስት ወራት ለሚደርስ ጊዜም ደሞዛቸው እንዳልተከፈላቸውና ለከፍተኛ ችግር መጋለጣቸውንም ገልጿል።

መምህሩ በጣም ችግር ላይ ነው ያለው። እውነት ለመናገር በጣም በጣም ከፍተኛ ችግር ላይ ነው ያለው። አንደኛ አሁን ይከብዳል። እንዴት ነው ለማለት ሊስትሮ የሚጠርግ መምህር አለ ብል፣ የቀን ስራ የሚሰራ መምህር አለ ብል፣ በጣም በዚህ ዘመን መምህር የሁሉም ሙያዎች ሁሉ አባት ነው። የተፈት መምህር ፊደል አስቆጥሮ ነው ሁላችንንም፣ ማለት ነው ዶክተሩንም፣ ፕሮፌሰሩንም፣ ሳይንቲስቱንም፣ ሁሉም ሀሁ ያስተማሩ መምህር ነው። ይሄ መምህር ሊከበር ይገባል።

በዚህ ኑሮ ውድነት ደግሞ የሚጨፈረው ደግሞ ጥቂት ነው። ያችንም ደግሞ በአግባቡ አያወስድም። ከዚህ የተነሳ ልጆቹን ቤቱን መብራት ያልቻለበት ሁኔታ ነው ያለው። ክልሉ ከአንድ ዓመት በፊት በ2015 ዓ ም በወርሃና ሰይ እንደ አዲስ ክልል መዋቅርን ተከትሎም የሰራተኞችን ደሞዝ በወቅቱ ያልመክፈል ችግር ሲነሳ ቆይቷል። የአካባቢ ባለሥልጣናት በወቅቱ በሰጧቸው ምላሾች

የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል በአራት የክልል መስተዳድሮች ተካፍለው በመደራጀታቸው የተፈጠረ የበጀት እጥረትን ስንከባለል ከቆየው ከአፈር ማዳበሪያ ዕዳም ምላሽ የተነሳ መሆኑን ገልጾ ነበር። ይሁንና ችግሩ ከፍቷል የተባለበት የውላይታ ዞን ትምህርት መምሪያ ኃላፊም አቶ ጎበዘ ጎዳና ግን የመምህራኑ ጥያቄ ተገቢ መሆኑን ገልጿል። የችግሩ መንስ የአፈር ማዳበሪያ ዕዳና በበጀት እጥረት ምክንያት በተለይም የሐምሌ ወር ደመወዝ ሙሉ በሙሉም

እንዳልተከፈል አረጋግጧል። ያልተከፈቱ ትምህርት ቤቶች ስለመኖራቸው ለዞኑ መንግስት በሪፖርት መልክ የቀረበ መረጃ የለም ስሉም ተከላክለዋል። ጥያቄያቸው ተገቢ ነው። ደሞዝ ጥያቄ ነው። ደሞዝ ጥያቄ መጠየቅ ደግሞ ተገቢ ጥያቄ ነው። እሱ ጥያቄ ኦልሬዲ አለመመለሳችን ስህተቱ የእኛ ነው። ስለዚህ ከነሱ ጋርም ከመምህራንም ጋር ሁሉም ትምህርት ቤቶች ላይ ውይቶች ተደርገው ያሉ ችግሮች ላይ ተጓብተው ኦልሬዲ የተፈጠረው ደሞዝ የሐምሌ ወር ደሞዝ በጊዜ አለመከፈሉ ኦልሬዲ እሱ ስህተት ነው።

እሱን እንደምንም አድርገን አሁን ኦልሬዲ ወረዳዎች ከፍሎ እየጨረሱ ነው ያሉትና ወደ መማር ማስተማር ስራ መምህራንም ገብተው ያሉ ጥያቄዎችንም ሰላማዊ በሆነ ዋብ ጠይቀው መልስ ማግኘት መቻል አለባቸውና ይህንን በተመለከተም ከክልሉ ፋይናንስ ቢሮ ኃላፊ ከአቶ ተፈሪ አባቴም ምላሽ ለማግኘት ያደረግነው ጥረት አልተሳካም። የደወልንበትን ጉዳይ ካስረዳናቸው በኋላም በጉዞ ላይ መሆናቸውን ገልጸው ስልካቸውን ዘግቷል። ሰሞኑን ሰላሳ ሁለተኛውን ጉባኤም

ያካሄደው የኢትዮጵያ መምህራን ማህበር በደቡባዊ ኢትዮጵያ ክልሎች የመምህራን ደሞዝ በወቅቱ እንደማይከፈላቸው አስታውቋል። በተለይ በደቡብ ኢትዮጵያ ክልል ችግሩ የከፋ መሆኑና ደሞዛቸው እስከ ሶስት ወር ድረስ ስለማይከፈላቸው ለከፍተኛ እንግልትና ችግር መጋለጣቸውን ገልጿል። የማህበሩ ፕሬዚደንት ዶክተር ዮሐንስ በንቲም የመምህራን ቅጥር ደሞዝና እነሱን የተመለከቱ ሌሎች ጉዳዮች የሚመለከተው የክልሉ መንግሥት ነው ብለዋል። ማህበሩም ተደጋጋሚ ውትወታናም

ጥያቄ የሚያቀርበው ለክልሎቹ መንግስታት ነው ብሏል። ችግሩንም መፍታት ያለባቸው የክልሉ መንግስታት ናቸው ነው ያሉትም። ክልል ያው የመምህራን ቅጥር ስንብት፣ ጾታ፣ ደረጃ እድገት፣ እነዚህ የመሳሰሉት ህገመንግስቱ ለክልል መንግስታት ነው የተሰጠው። ስለዚህ ክልል መንግስታት ናቸው ደሞዝ የሚከፍሉት በየክልሎቻቸው

ጉባኤ ምንድን ነው? የሪጂናል ጋቨርንመንት አለ ያለ ፓርላመንት ምናምን። በተለያየ ክልል አጠራሩ የተለያየ ሊሆን ይችላል። ዞሮ ዞሮ ግን የክልል ፓርላማ አላቸው። ስለዚህ እነሱ ነው በጀት የሚያጸድቁት። ፌደራል መንግስት ደግሞ በድጎማ መልክ በተለያየ ርዕስ የሚሰጣቸው አለ። ነገር ግን ለውጭ ርዕስ በዚህ ለዚህ ለዚህ ለዚህ ብለው እንትን የሚመድቡት ደግሞ እነሱ ናቸው። በእነሱ ስር አስፈጻሚ

አካላት አሉ። አስፈጻሚ አካላት ቢሮ ለምሳሌ ትምህርት፣ የተለያዩ የቢሮዎች ይኖራሉ እንግዲህ ግብርና በለው ምናምን አጠራሩ ይለያያል። በእነሱ የበጀት አዘጋጅተው ለክልል ካቢኔው ያቀርባሉ። ካቢኔው እንግዲህ ለክልሉ ፓርላማ አቅርቦ እያጸደቀ የሚተገብረው ነው። እና በአጠቃላይ ክልሎች ናቸው ለዚህ ኃላፊነት ያላቸው የምንጠይቀውም ክልሉን ነው ማለት ነው። ምላሽ ካላገኛችሁ አልፋችሁም ሄድ የለባችሁም ወይ ተብሎም የተጠየቁት ዶክተር ዮሐንስ ጉዳዩን ለትምህርት ሚኒስቴር አሳውቀናልም ብሏል።

ሁሉንም አካላት ድምጽ እናሰማለን። ቁርን ካልተከፈላቸው ማስተማር አይችሉም። ማስተማር ካልቻሉ ትውልድ ነው የሚጎዳው። ትውልድ ከተጎዳ አገር ነው የሚጎዳው። ስለዚህ ሁሉንም አካላት እናሳስባለን፣ ትምህርት ሚኒስተር እናሳውቃለን። የትምህርት ሚኒስተር የሕዝብ ግንኙነት ቡድን መሪም አቶ አግማሰ የታረቀኝ ክልሎችን እንጂም ትምህርት ሚኒስተርን ጉዳዩ አይመለከትም ብሏል። እኮ ይኸው ክልሉ ነው የሚከፍለው። ክልሉ የራሱን በጀት ነው የሚከፍለው እና ከእኛ ጋር አይገናኝም የክልሎቹ

እንደ ትምህርት መቋረጡ አሁን አንዳንድ ቦታ ትምህርት ቆሟል። ያው ክልሎቹ ናቸው እነዚህ ምራን የሚያደርጉት እኛ ጋር ያሉት ዩኒቨርስቲዎቹ ናቸው። ያው ክልል ትምህርት ቤቶች እኮ የክልሎቹ ናቸው። ቪኦኤ ለክልሉ ትምህርት ቢሮ ኃላፊ ለዶክተር አባዮ ታደሰም በተደጋጋሚ ስልክ ብደውላቸውም ስልካቸውን ስለማያነሱም ለተላክላቸውም አጭር የጽሑፍ መልእክት መልስ ስለማይሰጡ አስተያየታቸውን ለማካት አልቻልንም። ይሁንና ችግሩ ከፍቷል የተባለበት የወላይታ ዞን ትምህርት መምሪያ ኃላፊ አቶ ጎበዘ ጎዳና ግን የሚመራውን ጥያቄም

የመምህራኑ ጥያቄ ተገቢ መሆኑን ገልጿል። የዞኑ መንግሥት የፈጠረው ችግር መሆኑን ያመኑትም የወላይታ ዞን ትምህርት መምሪያ ኃላፊ አቶ ጎበዘም ሥራ ያልገቡ መምህራን ካሉ ጥያቄያቸውን ማቅረብ ያለባቸው ሥራቸውን እየሰሩ ነው ያሉ ሲሆን፣ መምህራኑ ግን በዚህ አይስማሙም። እዚህ ጋ ሰው ህዝቡ እየሞተ እያለ ደሞዝ የአምሌ ወር ታንወስ እስካሁን እያለን ደሞዝ ከፍለናል እያሉ ነው። ትምህርት ተጀምሯል እያሉ የእነሱ ሁሉም ውሸት መረጃ አይደለም። መቼ እውነቱን ነው

ተናግሮ ያውቃሉ። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ዓመት በወርሃ ናሴም 2016 ዓ ም ባወጣው ሪፖርት ክልሉም በአዲስ መልክ መደራጀቱና አዳዲስ የወረዳ መዋቅሮች መፈቀዳቸውን አስታውቋል። በወላይታ ዞን ብቻ 16 የነበረው የወረዳዎቹ ቁጥር ወደ 23 ማደጉና የዞኑ የመንግሥት ሠራተኞችም ቁጥር ከ23 ሺህ ወደ 61 ሺህ ማሻቀቡን አስታውቆ ነበር። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም

ዩናይትድ ስቴትስ ጥቅምት 26/2017 ዓ ም በአውሮፓውያኑ ኅዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዋ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው። በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ሥልጣን ይመለሱ ይሆናል አለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው

ይመረጡም ይሆናል። ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ። እጅግ በጉጉት ለሚጠበቀው ምርጫ መረጃዎችን ለማግኘት የቪዮ አማርኛ ትግርኛና አፋን ኦሮሞ መሰናዳዎችን

ምርጫው ያደርጉ የቪኦኤን አማርኛ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማኅበራዊ መገናኛ ገጾቻችን ለመከታተል ይችላሉ። ክቡራትና ክቡራን፣ የምሽቱ ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ያቀናብረልን ንጉሱ ታምሬ የምሽቱ ዋና አዘጋጅ ሲሆን፣ ግርማ ሳስተናግዳችሁ ያምሸውት እንግዲህ ወልነኝ መልካም ምሽት